አሸንዳ አሸንድዬ ሻደይ ሶለል የተሰኘው የልጃገረዶች ሃይማኖታዊና ባህላዊ ጨዋታ በሰሜኒቱ የሀገሪቱ ክፍል እየተከበረ ይገኛል። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ይሁንና የዕለቱን አብይ የጉዳይ የሚወስደው አብዩን ሰዓታችንን የሚወስደው ውይይት ነው። በቀጥታ የስልክ መስመር ላይ እንግዳ ጋብዘናል። ማህበራዊ ኢንተርፕራይዞች ስላሉባቸው ተግዳሮቶች የምንወያይ ይሆናል ጊዜ አስተያየት ሰጪዎችንም ድምፅም አካተናል። ይህንና ሌሎች መሰናዶዎች የተካተቱበትን የምሽቱን ጥንቅር እየመራው ኤደን ገረመው አብሬያችሁ የምዘልቅ ይሆናል። ሰላም ጤና ስጥልኝ የተከበራችሁ የጋቢና ቬ አድማጭ ተመልካቾች፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞው ምሽት ነሐሴ 17 2014 ዓ ም የጋቢና ቬ መሰናደው ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ኤልያስ አስማረም የድምጽና ምስል ምህንድስናውን እየከወነ አብሮን የሚያመሽ ይሆናል። ሌሎች የስቱዲዮ ባለሙያዎችም አብረውናሉ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ኢትዮጵያ ውስጥ ባለፉት አስራ አምስት ዓመታት ማህበራዊ ኢንተርፕራይዞች ተስፋፍተዋል። በተለይም በንግድ ስራ ላይ የሚሰማሩ ወጣቶችና ግለሰቦች ትርፍ እያገኙ በተያያዥ ደግሞ ምርታቸው የተለየና የተገለለ ማህበረሰብን እንዲያገለግል በማድረግ አሊያም ደግሞ የአካል ጉዳተኞችን፣ ሴቶችና አዛውንቶች የስራ እድል እንዲያገኙ አጋጣሚውን በማመቻቸት እንዲሁም ደግሞ የገጠሩን ማህበረሰብ በመድረስ ከንግዱ ጎን ለጎን ሌላ ግብን ለማሳካት ይሞክራሉ። ይሁንና እነዚህ ንግዶች የተለያዩ ጋሬጣዎች ያጋጥሟቸዋል። ከዚህ ቀደም ጋቢና ቪ ያነጋገራቸው በግል ቃለ መጠየቅ ያደረገላቸው በዚህ ዘርፍ ላይ የሚሰሩ ወጣቶችም የተለያዩ ተግዳሮቶችና ችግሮችን አጋርተውናል። ወደ ኋላ ላይ መለስ እያልን የምንሰማቸው ይሆናል። ለዛሬ በዚህ ዙሪያ ውይይት ለማድረግ ማህበራዊ ኢንተርፕራይዞች ያሉባቸው ተግዳሮቶች ምንድናቸው? ምን ቢደረግላቸውስ መልካም ነው ስንል በማህበራዊ ኢንተርፕራይዝ ባለቤት የሆነች እንግዳ ጋብዘናል። ቅድስት ተስፋዬ ትሰኛለች። የቱባ ኢትዮጵያ የተሰኘ ተቋም አላት፣ የዛ መስራችና ስራ አስኪያጅ ናት። ቅድስት እንደምናመሸሽ? እግዚአብሔር ይመስገን። በጣም ነው የማመሰግነው ትዕግስት ቅድስት ጥሬን አክብረች በዚህ ውይይት ላይ ለመሳተፍ ስለተገኘች። እንግዲህ በቅድሚያ ወደ ውይይታችን በቅድሚያ ወደ ውይይታችን ከመሻገራችን በፊት ቱባ ኢትዮጵያ ምንድን ነው እሱ የሚሰራው? በዛውም ያው የማህበራዊ ኢንተርፕራይዞች ስራ እንዲ ለማስረዳት እንዲመች ቱባ ኢትዮጵያ ምንድን ነው የሚሰራው? እሺ፣ በኢትዮጵያ ያው እንዳልሽው የማህበራዊ ኢንተርፕራይዝ ነው። በዋናነት እንደ አላማ አድርጎ የሚንቀሳቀሰው የስራ እድል መፍጠርን ነው። በመጀመሪያ የሚሰራ እንዴት ይሄን የሚሰራው እንዴት እንደሚሰራ ሴቶችን ከስርአት የሆኑ ሴቶችን ከወረዳ ይጠይቃል፣ ይወስዳል። ከዛ እንዴት እንደሚሰራ የስራውን ክህሎት የክህሎት ስልጠና ይሰጣል። ጥሬ እቃ ያቀርባል። ስራውን ከቤታቸው ሆኖ ይሰራሉ። በዋናነት የምናመርሰው ጨርቅ ነው። ለገበያ የምናወጣው ቦርሳዎችን ነው። በእጅ የተሰሩ ቦርሳዎች ከቆዳ ጋ የተቀላቀሉ ግን ጨርቁ እንዴት እንደሚሰራ የፓተርኑን ስልጠና እንሰጣለን። ከዛ በኋላ ጥንቃ እናቀርባለን። ከዛ ደግሞ ከቤታቸው ቁጭ ብለው ይሰራሉ። የሰሩትን ጨርቅ ሰብስበን አንጥተን ነው ከቆዳ ጋር መንቀላቅለው ማለት ነው ና በዛ መልክ ነው ያው ስራ እድል መስጠር አንዱ የማህበራዊ የኢንተርፕራይዝ ስለሆነ መንገዱ ስለሆነ እንደዛ ነው የሚሰራው። ያን ነው የምናደርገው። አዎ። ቅድስት እንግዲህ ቆሼ አካባቢ የሚኖሩ እናቶችን በማሰልጠን ለነሱ የስራ እድል ጎን ለጎን ፈጥረሻል። እንዲሁም ደግሞ ንግዱንም ደግሞ ጎን ለጎን ተቋማችሁ እያስኬደ ይገኛል። ይሄ በራሱ አንድ የማህበራዊ ኢንተርፕራይዞች ባህሪ ነው። ግን በዚህ ስራ ዘርፍ ላይ እንደመገኘትሽ ማህበራዊ ኢንተርፕራይዞች ከሌላ አነስተኛና ጥቃቅን ንግዶች የሚሆኑ ወይም ደግሞ ከሌላ ለትርፍ ከተቋቋሙ ንግዶች which in Yeah, okay. Um... ማህበራዊ ኢንተርፕራይዝ ሲባል ያው የሚወጣው ሀሳቡ ሰስቴናብል ዴቨሎፕመንት ከሚባለው ሀሳብ ነው። ሰስቴናብል ዴቨሎፕመንት በጣም ሰፊ ሀሳብ ነው። እንዲሁም አሁን ላይ ወደ አስራ ሰባት የሚጠጉ ጎሎች አሉት በሁለት ሺ ሰላሳ ሚት የሚደረጉ ማለት ነው። እና አንዱ መንገድ ያንን ሰስቴናብል ዴቨሎፕመንት ይደረግበታል ተብሎ የሚታሰበው አንዱ መንገድ ሶሻል ኢንተርፕራይዞች ናቸው፣ ወይም ማህበራዊ ኢንተርፕራይዞች ማለት ነው። እና ሰስቴናብል ዴቨሎፕመንት በውስጡ ሶስት ዘላቂነት ያለው ልማት ማለት ነው ዘላቂነት ያለው እኛ ስንማረው የምንማረው ቃላቶች ስለሆኑ አማርኛም ምንም ችግር እያስተካከል ነው እንሄዳለን። እሺ፣ ዘላቂነት ያለው ልማት አዎ፣ በዛ አሁን በውስጡ አስራ ሰባት ጎሎች አሉትና በውስጡ አሁን ይሄ ምንድን ነው ዘላቂነት ያለው ልማት ሶስት ነገሮችን ይይዛል። አንዳንዴ አራት ያደረጉታል ፖለቲካውን በመጨመር ግን ደግሞ ፖለቲካውን ወደ ጎን አድርገው ሶስቱ ነገሮች ላይ ነው በብዛት ትኩረት የሚደረገው። አንዱ አካባቢው ነው። ይሄ ተፈጥሯዊ የሆነው አፈሩ፣ ውሃው ኢንቫይሮመንት የሚሉት ማለት ነው። ሌላው ማህበረሰቡ ነው። ሶስተኛው ደግሞ ኢኮኖሚ ነው እና እነዚህ ሶስት ነገሮች ባላንስ እያደረገ የሚሄድ ልማት ነው። ይህ ዘላቂነት ያለው ልማት ወይም ሳሴነብ ዴቨሎፕመንት የሚሉት ማለት ነው እና ይህ ማህበረሰባዊ ኢንተርፕራይዝ የሚባለው ከዛ ውስጥ የሚወጣ ነው እና አንድ ኢንተርፕራይዝ ማህበረሰባዊ ኢንተርፕራይዝ ነው ተብሎ ሲባል፣ እነዚህ ሶስት ነገሮች ቢዝነስ ውስጥ ባላንስ እያደረገ መሄድ አለበት፣ እያቻቻለ መሄድ አለበት ማለት ነው። ኢንቫሮንመንትን ወይም ተፈጥሯዊ የሆነውን ውሃውን ማፈሩንም አሁንም ሌላውንም ነገር ሳይጎዳ፣ ማህበረሰቡ ሳይጎዳ በገንዘብም ማህበረሰቡንም እየደገፈ ገበያው ላይ እስካለ ድረስ ደግሞ መንግስትንም እየደገፈ ወይም ግብር እየከፈለ የሚያድግ ድርጅት ማለት ነው። ሌሎች ድርጅቶችን ስናይ ለምሳሌ ማህበረሰቡ ቢጎዳ ለእነሱ ምንም ማለት ላይሆን ይችላል። ኤንቫሮንመንቱ ቢጎዳ ለእነሱ ምንም ማለት ላይሆን ይችላል። በዋናነት ገንዘቡ ነው ትኩረት የሚያደርጉት ና አልፎ ግን ካደገ በኋላ ያው ኮርፖሬት ሶሻል ሪስፖንሲቢሊቲ በሚል ያው ምናልባት ያለፈውን ኃጢአታቸውን ለመካሰን ሊሆን ይችላል። በጣም በብዙ በሚሊዮኖች የሚቆጠር ገንዘብ ማህበረሰቡ በመርዳት ሲረዱ ይታያሉ። እና ቁም ነገሩ ካለፉ በኋላ የመርዳት ያለመርዳቱ ጉዳይ ሳይሆን ሲነሱ ጀምሮ እነዚህ ሶስት ነገሮች ባላንስ ሳያደርግ ይሄዳሉ። እና እነሱ ከሶሻል ወይም ይህ ማህበረሰባዊ ኢንተርፕራይዝ የሚባለው ይለያሉ ማለት ነው። በአጠቃላይ ይሄ መሰረታቸው ራሱ ይለያያል ከሌሎች ቢዝነሶች ማለት ነው። ሶሻል ማለት ይሄ ማህበረሰባዊ ኢንተርፕራይዞች ከሌሎች ቢዝነሶች ከሌሎች ኢንተርፕራይዞች ይለያሉ በዚህ በዚህ ማለት ነው። እንግዲህ እነዚህ ንግዶች የተለያየ አይነት ተግዳሮቶች ያጋጥሟቸዋል። ቀጥሎ የምጠይቅሽ ስለ ተግዳሮቱ ነው። ከዛ በፊት ግን ከዚህ ቀደም የአሜሪካ ድምፅ ቃለ መጠይቅ ያደረገለት እንግዳ ቃለ ዳዊት የተሰኘ እስማ አለም የተባለ እንግዳ ካጋጠሙት ተግዳሮቶች ውስጥ የገለጻቸው እና እንስማ ሁለት መሰረታዊ ችግሮች ይገጥማሉ። አንደኛው የክህሎት ማለት ሊሆን ይችላል። በቂ ልምድ ከሌለው አንድ ሰው ያን ነገር በጥሩ ሁኔታ መስራት ያቅተዋል። ለምሳሌ በ ሁል ጊዜም አንድ ሙያ የምታገኝ በትምህርት አይደለም ወይ በልምድ ለመሆነው ወይ አንቺ በሙከራ ሄደሽበት ታገኘዋለሽ ወይም ደግሞ የሚያውቁ ሰዎች ትንሽ ስልጠና ሰበች ለዛ ነገር እውቀት ማግኘት ይቻላል ማለት ነው። በሁለተኛ ደረጃ ደግሞ የካሽ ችግሮች አሉ ማለት ነው። እነዚህም ሁለት ነገሮች በሚችለው መጠን እያጣቃምኩ ለማለፍ ጥረት አደርጋለሁ። እንግዲህ እንደሰማነው የራሱንም ተሞክሮ አያይዞ ነው የነገረን ወጣት ስራ ፈጣሪ ሲኮን በተለይም ደግሞ እንደዚህ ማህበራዊ ኢንተርፕራይዞች ላይ የሚሰሩ ወጣቶች ከሚያጋጥሟቸው ተግዳሮቶች ውስጥ ሁለቱ እንዳጋጠሙት ገልጿል። አንደኛው ያው የክህሎትን የማዳበር ችግር ሲሆን፣ ሁለተኛው ደግሞ ከገንዘብ ወይም ደግሞ ንግዱን ለማስኬጃ ከሚያስፈልግ መነሻ ገንዘብ ጋር የተያያዘ ነው እና እንደ እንደናንተ አይነት ማህበራዊ ኢንተርፕራይዞች የሚያጋጥሟቸው ተግዳሮቶች ምንድን ናቸው? የራስሽንም ተሞክሮ አያይዘሽ ልትነግሪኝ ትችያለሽ? እሺ። አሁን እስነ ለአለም ያልሽ ቃለ ዳዊት ኦኬ። እሱ የገጠመው ችግሮች በትክክል እኛም ጋር ያጋጥሙናል። ያንን ችግር ለማለፍ እንደ ማለት ሳይ ከሌሎች ችግር ማለፍ የሚለውን ለማለፍ እና ስልጠና እንሰጣለን። ከመጀመሪያው ለስራ ጥል ሆኑት ሴቶች ስልጠና ሰጥተን ነው ከዛ በኋላ ወደ ስራው እንዲገቡ የምናደርጋቸው እና ከዛ በኋላም ኮንሲስተንሲ ላይ ኖራቸው ምንድን ነው? ተመሳሳይ የሆነ ነገር የለም። በየጊዜው የማይቋረጥ ተመሳሳይ የሆነ ነገር ቀጣይነት ይችላል እና ያንንም ነገር በድጋሚ ያመጣን ስልጠና እየሰጠናቸው ወይ ደግሞ ከእዛው ከጎናቸው ሆነን አንዱ ሌላውንም እያስተካከለ እንዲሄድ እያደረግን እናልፈዋለን። ያው እንደነዚህ አይነት ነገሮች ሲያጋጥመው ምክንያታዊ ናቸው ብለን እናስባለን። ምክንያቱም መሠረታዊ የሆኑ ፍላጎቶች ያልተሟለለን ሄሎ አድማጮቻችን እንግዲህ ከቅድስት ጋር የነበረን ቆይታ ስልኩ በመቋረጡ የተስተጓጎለ ይመስለኛል። ቅድስትን ይዘናት የምንመለስ ይሆናል። ከዛ በፊት እንግዲህ እሷን በስልክ መስመራችን ላይ ማስገባት እስክንችል ድረስ አጠር ያለ ዘገባ ነው የምናቀርብላችሁ መግቢያችን ላይ ነው። ፕሮዲሰር እየነገረኝ ያለው እንግዲህ ቅድስትን መልሰን አግኝተናታል። በስልክ መስመር ውስጥ ገብታለች። ስለዚህ ውይይታችንን ነው የምንቀጥለው። ለተፈጠረው እንግዲህ የስልክ መቋረጥ ይቅርታ እንጠይቃለን። ቅድስት ሀሳብ ማለት ይህ መሰረታዊ የሆነው ፍላጎቱ ያልተሟላለት ማህበረሰብ የሆነ ስራ ተሰጥቶት ሲሳሳት፣ ብን ተሳሳተ ወይም ደግሞ ዘላጭነት ያለው ነው አይደል? የኮንሲስተንሲ የሚባለው ነገር ሀሳቡ በተለያየ ነገር ሊበተን ስለሚችል፣ አንዳንድ ጊዜ የሆነን ነገር ሰጥተን አሰልጠነን እንዲሰሩ አድርገናቸው ዛሬ በትክክል ይሰራሉ፣ ነገ ሊሳሳቱ ይችላሉ፣ ከነገ ወዲያ በስራት ሊሰሩ ይችላሉ፣ ከዚያ ሊሳሳቱ ይችላሉ። ሁሌ እንደ አዲስ የምናሰለጠንበት ሁኔታ ይፈጠራል። ይሄ ያው እንዳልኩሽ ነው። ይሄ መሰረታዊ የሆነ ፍላጎት እንኳን ያልተሟላለት ማህበረሰብ ለምን ተሳሳተ ማለት ትንሽ ይከብዳል። ሲጀምር ማህበረሰብ ማህበራዊ ኢንተርፕራይዝ እነዚህ ነገሮች ሁሉ ችሎ ማለት ስላለበት እነዚህ ነገሮች ከግምት ውስጥ እያስገባን እናልፋለን። ያው ከስልጠና ባሻገር ማለት ነው። ግን እንደ ችግር እኛን የሚገጥመን ነገር ምንድን ነው? ለምሳሌ ከገበያ አንጻር ስናስብ ገበያ ላይ እኛ የምናመርታቸው ምርቶች ማህበረሰብ ኢንተርፕራይዝ እስከሆነ ድረስ እነዚህ የቅድም ያልኩሽን ሶስት ነገሮች አካባቢውም፣ ማህበረሰቡን፣ ኢኮኖሚውን ባላንስ አድርጎ ልዝት እስካለበት ድረስ የምናመርታቸው ፕሮዳክቶች የምናንስክታቸው እቃዎች እንትን መሆን አለባቸው። ዞሮ ዝም አካባቢውን የማይጎዱ መሆን አለባቸው፣ እና የምናመርትበት ጥሬ እቃ በተቻለ መጠን አካባቢውን በማይጎዳ መልክ የተዘጋጀ ጥሬ እቃ መሆን አለበት፣ እና ያ ደግሞ ውድ ነው። ከመጀመሪያ ሲዘጋጅ የሚያወጣው ወጪ ብዙ ነው። ከዛ አልፎ በእጅ የሚሰራ ነገር ይሆናል። ከዛ አልፎ የተቻለ መጠን ጠንካራ ሆኖ ለረዥም ጊዜ ጥቅም ላይ መዋል ይኖርበታል። ምክንያቱም በቶሎ በቶሎ የሚቀያየር እየተበላሸ ቶሎ ቶሎ የሚጣል ከሆነ ክላይሜት ቼንጅ ላይ የሚያመጣ የራሱ የሆነ ተጽዕኖ ስለሚኖረው ያ ከኤንቫይሮንመንት ጋር በተያያዘ ማለት ነው። ያ ተጽዕኖ ስላለ ያ ነገር እንዳይኖር በጣም ለረዥም ጊዜ እንዲጠቀሙ ጠንካራ የሆነ ነገር ፈርተን ለገበያ ማውጣት አለብን ማለት ነው። በሌላ በኩል ደግሞ ልክ እንደኛ አይነት ተወዳዳሪ ሆናችሁ መገኘት አለባችሁ ማለት ነው አለብን በሌላ በኩል ደግሞ ልክ እንደኛ አይነት ፕሮዳክት የሚያመርስ ሆነው ንተክቲ በሆነ ማቴሪያል የሚያመርስ ሊኖር ይችላል። በጣም ርካሽ የሆነ ከውጭ በሚገባ ምናልባት ሲታይ የሚያምር ግን ደግሞ ረዥም ጊዜ ጥቅም ላይ የማይሆን ደግሞ በዋጋ ከኛ የሚወርድ በሚወርድ ዋጋ ገበያ ላይ ሊወጣ ይችላል እና እዛ ጋር ተወዳድሮ የኛ ፕሮዳክት ከነሱ ጋራ ላይሸጥ ይችላል። ምክንያቱም ማህበረሰቡ ይሄ ማህበራዊ ኢንተርፕራይዝ የሚባለውን ነገር ግንዛቤ ብዙ ስለሌለው ማለት ነው እና ለእነሱ ተብሎ በእነሱ በራሳቸው ተሰርቶ ገበያ ላይ የወጣ ፕሮዳክት እንደሆነ ስለማይገነዘቡ እዚጋ፣ ዋጋው እስከ ቀነሰ ድረስ ያንን ገዝተው ወደ ቤት ይገባል ሰው እና እንደነዚህ አይነት ሁኔታዎች ሲፈጠሩ አሁን ከገበያ ጋር በተያያዘ አንድ ተግዳሮት ነው። ያው በሌላ አነጋገር የምንች ምንድን ነው ከጭ የሚገባ ፕሮዳክት ቢቆም አይነት ነገር ትልቅ ውድድር፣ ትልቅ ወዳዳሪያቸው ሊጠቀም መልካም ነው የሚለውን ነገር ማለት ነው። ግን ደግሞ ዞሮ ዞሮ ምንድን ነው ከመሰ ዋጋ እንኳን ያላቸው ፕሮዳክቶች ተመሳሳይ በሆነ እቃ ሌላ ቢዝነስ ከኛ ቢዝነስ ከሶሻል ከማህበረሰባዊ ኢንተርፕራይዝ ጋር ሌላው ኖርማል የሆነውን ኢንተርፕራይዝ ቢያወጣ እና በተመሳሳይ ዋጋ ቢሸጥ እንኳን ይሄ ማህበራዊ ኢንተርፕራይዝ የሚያተርፈው ትርፍ ከዛኛው ጋር እኩል አደለም፣ ትንሽ ትርፍ ነው የሚያመጣው። በተመሳሳይ ዋጋ ሸጦ በተመሳሳይ ማቴሪያል አምርቶ ግን ደግሞ ትርፉ የተለያየ ሊሆን ይችላል። ለምሳሌ አንድ ማህበራዊ ኢንተርፕራይዝ አንድን እቃ ለማምረት በጣም ብዙ ብዙ ወጪ ያወጣል። በእጅ ሊሰራ ይችላል። በሰራተኛ የሚከፍለው ደሞዝ ከሌላው የተሻለ መሆን አለበት ግዴታ፣ ጊዜው ከጊዜው ጋራ ተመጣጣኝ የሆነ ሊያኖረው የሚችል ደሞዝ ሆኖ ላንድ ሰራተኛ የሚከፍለው። ሌላኛው ብዝነት ደግሞ የሰራተኛውን ቁጥር በመቀነስ ሊሆን ይችላል፣ ትርፍ ላይ የሚጨምረው እና የተለያየ ትርፍ ሊያተርፍ ይችላል። ግን ተመሳሳይ የሆነ ፕሮዳክት ተመሳሳይ የሆነ ሽያጭ ፕራይስ ኖሮት ባቡ ማለት አሁን በእኛ ኬዝ ነው። ባድ ምልሽ ያመረተው መርት ማለት ነው። ና እስቲ ቅድስት እዚህ ጋር ቆም ላርግሽ እና ከዚህ ቀደም ያነጋገርናቸው ሰዎች አሉ። የሁለተኛውን አስተያየት ሰምተን እንመለስና ውይይታችንን ደግሞ እንቀጥላለን። እንደጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ኢንዱስትሪ ላይ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። እንደገና ያው የኬሚካል እጥረቶችም ይኖራሉ ዎችም የሚወጡ ስለሆኑ ማለት ነው እነሱ እነሱ ያው ኢንዱስትሪ ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው። እንግዲህ ዲዛይነር ሩት ሳይፈ ናት። ከዚህ ቀደም ኢንተርቪው አድርገናት ነበር። የቆዳ ምርቶች ነው የምታመርተው። እሷም አሁን አንቺ ያነሳችሁን አይነት ተመሳሳይ ነገሮች ነው ያነሳችው፣ የግብአት ጥረቶች ወይም ደግሞ የጥራት በግብአት ላይ የሚኖሩ ጥራቶች እና ያንን ደግሞ አሟልቶ ተበብስ እንዳልሹ አሁን አንቺ እንዳነሳችሁ ሲንቴቲክ ከሆኑ ምርቶች ጋር ተወዳድሮ ገበያ ላይ መቅረብ ያለውን ተግዳሮቶች አንስታለች። እንግዲህ ሌላ ሶስተኛ አስተያየትም ሰጪ በእርግጥ አለ። የእሱንም ሶስተኛው አስተያየት ሰጪ እንስማና ወደ ውይይታችን እያጠቃለል እንሄዳለን። የተለያዩ ተቋሞች አሉ እንደዚህ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ሊያግዙ የሚችሉ ብዙ ተቋማቶች አሉ። ዓለም ላይ እንደ ኢትዮጵያ ዓይነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እገዛዎች ሊገኙ ይችላሉ። እንግዲህ አሁን ደግሞ የሰማናት ሂድድ ያዳምጠውናት አክሊል የተሰኘ የቀርከሃ ከቀርከሃ ካልሲና ምንጣፎችን የሚያመርት ተቋም ያላት ወጣት ናት። ወደ መጨረሻው ጥያቄ ልመጣ ነው። ለዛ ነው ቀደም አድርጌ ይሄንን ያሰማሁትና ሶሻል ኢንተርፕራይዞች የሚባሉት ወይም ደግሞ ማህበራዊ ኢንተርፕራይዞች ምን አይነት ድጋፍ ቢደረግላቸው መልካም ነው ትያለሽ? የተለያዩ አይነት ተግዳሮቶች አለባቸው። በተለይ ደግሞ ከግብር ጋር ተያይዘው ብዙ ችግር እንዳለ እንሰማለን። ምክንያቱም ግብረ ሰናይ ተቋሞች አይደሉም። ትርፍ ያገኛሉ። ግን ደግሞ በአንጻሩ ደግሞ የምትቀጥሯቸው ሰዎች በጣም ልምድ ያላቸው በስራው የሰለጠኑ ሳይሆን እናንተ ራሳችሁ አሰልጥናችሁ በሰዎች ላይ ራሳችሁ መዋለ ንዋያችሁን እና ጊዜያችሁን አፍስሳችሁ ነው የምትቀጥሩት። ቅድም እንደጠቀሹ በተለያየ ጊዜ ይህን ስልጠና ድጋሚ ማስካሄድ ወይም ደግሞ እነዚህን ሰዎች መረዳት ይጠበቅባችኋል እና ከዛ ከዛ አንጻር ያሉባችሁን ተግዳሮቶች ለመቋቋም ምን ቢመቻች መልካም ነው? አው ማለት ለሶሻል ኢንተርፕራይዝ ብቻም ሳይሆን በአጠቃላይ ጀማሪ ለሆነ ቢዝነስ ውስጥ ለሚገባ ሰው በአጠቃላይ ገቢዎች ላይ ያለው አሰራር ጥቅሞ አይታይኝም። ማለት ትልልቅ በሚሊዮኖች ግብር የሚከፍል ዜሮ ዜሮ የሚያሳውቅም እኩል ነው የሚታየው። ተመሳሳይ የሆኑ ህጎች፣ ተመሳሳይ የሆኑ ፖሊሲዎች፣ ተመሳሳይ የሆኑ አዋጆች ሁሉንም ማወቅ አለበት አንድ ሰው ማለት ነው፣ ወይም አንድ ድርጅት። ትልልቆቹ ድርጅቶች የራሳቸው ዲፓርትመንቶች ለየዲፓርትመንቶቻቸው ለየየራሳቸው ኃላፊዎች አሏቸው እና ላይከብዳቸው ይችላል። ግን አንድ ጀማሪ ኢንተርፕሪነር ሁሉንም ነገር የሚሰራው እሱ ነው። ገቢዋንም ራሱ ነው የሚፈልገው ሽያጭንም ራሱ ነው የሚሸጠው ፕሮዳክሽንም ራሱ ሊሆን ይችላል ሁሉም ነገር አንድ ሰው ነው የሚሰራው በራሱ እንኳን በልቶ ማደሩን እርግጠኛ ማይሆንባቸው ጊዜዎች ይኖራሉ አንዳንድ ጊዜ እና እንደዚህ አይነቱ ሰው ገቢዎች ላይ በየሳምንቱ በየወሩ አዋጆች ይቀያየራሉ በጣም በሚገርም ፍጥነት ይቀያየራሉ እነዛን ሁሉ ነገሮች ማወቅ አለበት ህጎቹ ቀርተው ያሉት ነገሮች ትልልቆቹ ነገሮች የተቀመጡት ቀርተው በየ ጊዜ የሚቀያየሩት ነገሮች በጣም የሚጎዱት አንድም ቢዝነስ ጀምር ጀምሮ ማለት ነው እና ለሶሻል ኢንተርፕራይዞች በቃ ምንም የሚያጠያይቅ ነገር አይደለም። ሲጀምር ሶሻል ኢንተርፕራይዝ የሚባል የራሱን የቻለ የሆነ ስትሪም መኖር አለበት ልክ እንደ ፒልሲ እንደነሶል ምናም እንደሚባሉ ሶሻል ኢንተርፕራይዝ ተብሎ ራሱን የቻለ። የሆነ ይቻላል የሚታይበት ግብሩ የሚታይበት ሌሎቹም ጉዳዮቹም ደግሞ ህግ የሚወጣበት ማለት ነው። አንድ ወቅት ላይ ይህን በተመለከተ መሰባሰቦች ነበሩ። ምናልባት አንቺ የዛ አካልቶኝ አሉ አሁንም፣ እስቲ እሱንም አያይዘሽ ግለጪ። ሶሻል ኢንተርፕራይዝ ኢትዮጵያ አለ የራሱን የሆነ ጥረት እያደረገ ነው። ያው ራሱን የቻለ ሶሻል ኢንተርፕራይዝ የሚባል ዘርፍ እንዲኖር ለማድረግ ማለት ነው። ለምሳሌ ሶል የሆነ ድርጅት ልክ እንደ ፒ ኤል ሲ አይከፍልም። ፒ ኤል ሲ ልክ እንደ ሼር ካምፓኒ አይከፍልም። ልክ እንደዛ ሶሻል ኢንተርፕራይዝ እንደ ፒ ኤል ሲ ወይም እንደ ሶል ወይም እንደ ሼር ካምፓኒ አይደለም። ራሱ የቻለ አለ ሶሻል ኢንተርፕራይዝ የሚባል ዘርፍ መኖር አለበት ብለን እናስባለን። ሶሻል ኢንተርፕራይዝ ኢትዮጵያም እንደዚያ ያስባል። ግን ደግሞ የራሱ ግን ደግሞ ያው በመንግስት ተቋማቶች የሚሰሩት የሚሆኑ ገቢዎች ላይ ያሉት ሰዎች ከሶሻል ኢንተርፕራይዝ ጋር በተያያዘ ያላቸው ግንዛቤ ብዙም ጥሩ ስላልሆነ በዛ ነገር ዙሪያ ብዙም የተከፋበት ነገር አድለም። ግን ደግሞ ተስፋ እናደርጋለን። ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። ግን እኛ ጋር እንኳን ባይሆን በሚቀጥለው በሚመጡ ሶሻል ኢንተርፕራይዞች ላይ ነገሩ እንደሚተገበር ማለት ነው እና በዚህ ጉዳይ ላይ ዞሮ ዞሮ መንግስት በጣም ሊያስብበት እና የሆነ ከግብር ጋር በተያያዘ ሶሻል ኢንተርፕራይዝ ላይ ብቻ ሳይሆን እንደ አጠቃላይ እንደ ጀማሪ በገቢዎች ጉዳይ ብቻ ቢዝነሱን ጀምሮ ሊዘጋ ሰው አለ። በጣም ቢዝነሱን እያወቀው ሊሰራው እየቻለ ደግሞ የሚታወቅ ነው። አሁን ላይ ያለው ወጣት ከመሰደድ ወይም ከመለመል የሆነ ቢዝነስ መጀመርን እያሰበ ጀምሮት ግን ደግሞ በገቢዎች ጉዳይ ብቻ ሲዘጋ የሆነ ቢዝነስ ያሳፍራል። ያለውም ነገር ደግሞ ግብር መሰብሰብም አይመስልም፣ ቅጣት መሰብሰብ ነው የሚመስለው ገቢዎች ያለው ነገር እና የሚያበረታታ እንዲሆን ነው ማለት ነው አንድ አፕሊኬሽን አንድ አፕሊኬሽን ሰርተው ለአንድ ዓመት ሳይጠቀሙበት ሊዘጉት ይችላሉ እና ከዛ ሌላ ነገር ላይ ተጠቀምናም ሊሉ ይችላሉ እና አንድ ሰው ያንን ሁሉ ነገር እያሰበ ቢዝነሱንም ጀምሮ ለማስኬድ በጣም ሊከብደው ይችላል እና እነዚህ ነገሮች በጣም በመንግስት በኩል ቢታሰብባቸው መልካም ነው ብዬ አስባለሁ። ከቦታ ከቦታ አኳያም እንግዲህ ያው ያለን ሰዓት እያለቀ ነው፣ ግን በቀጣይ እንደ ሁለት ደቂቃ ውስጥ ከቦታም ጋር በተያያዘ ያለው ነገር ተመሳሳይ ነው። እኔ ምናልባት ፖለቲካ ውስጥ እየገባም ሊሆን ይችላል፣ የመስሪያ ቦታ ጉዳይ ወይም ደግሞ ውስጥ ያሉት ሰዎች እንዴት እንደሚያስቡት አላውቅም። ግን አሁን ለምሳሌ አንድ በመደራጀት አስፈላጊ ነው። ቦታ ለማዘት፣ የመስሪያ ቦታ ለማዘት የሚባል ነገር አለ እና አንዴ ድርጅቱን ማስረት ነው። እየሰራ ያለ ሰው ሶሻል ቢዝነስ እንዲሆን አንዴት ተደራጅቶ ካልመጣ በስተቀር ቦታ አይሰጡም። የመጀመሪያውን ቢዝነሱን መዝጋት አለበት ወይም ደግሞ ሌላ ማጭበርበር ውስጥ መግባት አለበት። ያም ካልሆነ ደግሞ ሌሎች ተደራሽተው ቦታ ካገኙ በኋላ ስራ አቁም የማይሰሩ ቢሆኑ እነሱ ጠፍ ብለውን እንደኛ አይነት ሲዘቶች ያከራዩና እነሱ ምንም ስራ አይሰሩም ማለት ነው። ጥሩ አንዳንዴ ሳስበው ቢያንስ እነሱ ገቢ እያገኙ ነው፣ እኛን አከራይተው ገንዘብ በማግኘታቸው። ግን ደሚሆነ ቀን መጥቶ ይዘጉታል። ሲዘጉት እኛንን አደጋ ላይ የምንወድቀው ማለት ነው። ግን ደግሞ በዚህ መልክ መሆን የለበት። የመሥሪያ ቦታ ለሚሰራ ሰው መሰጠት ይኖርበታል። እና ይህን እንኳን ብዙ ከከንቲባ ኦፊስ ጀምሮ ታክስ ድረስ ብዙ ብዙ ተደዋሩጫንበት ያላስተካከል ነው ወይም ያላገኘ ነው ጉዳይ ስለሆነ የሆነ ምሬት እንዳላረግብሽ ኢንተርቪውንና። አይ ችግር የለውም እንግዲህ ቅድስት ተስፋዬ የቱባ ኢትዮጵያ መስራችና ዋና ስራ አስፈጻሚ ጋቢና ቬሌ ጥሪያችንና አክብሬሽ ስለ መጣሽ፣ በዚህ ውይይት ላይ ስለ ተሳተፍሽ እጅግ አብዝቼ ነው ማመሰግነው። ም አመሰግናለሁ። ተመልካቾቻችን ውይይታችንን ካለን ሰዓት አኳያ እዚህ ላይ አገባደናል፣ ጨርሰናል። ወደ ሌሎች ዘገባዎች ነው የምንሻገረው። ካፍታ መሻገሪያ ሙዚቃ በኋላ ተመልሰን የምንመጣ ይሆናል። ሰዓትን ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ነሐሴ 17 2014 ዓ ም የጋቢና ቪኦኤ መሰናዶር ነው። አብራችሁን ስለሆናችሁ እናመሰግናለን። የዕለቱን ውይይት ጨርሰን ወደ ተከታዮቹ ዘገባ ነው እየተሻገረን ያለ ነው። አሸንዳ፣ አሸንድዬ፣ ሻደይ፣ ሶለን በሰሜን ኢትዮጵያ የሀገሪቱ ክፍል በወርሃ ነሐሴ የሚከበር ደማቅ የልጃገረዶች ና የሴቶች ባህላዊና ሃይማኖታዊ ክብረ በዓል ነው። በትግራይ ያለው አከባበር ምን እንደሚመስል ሙልጌታ ጽበሃ እንደሚከተለው ያሰማናል። በየአመቱ ከነሐሴ 16 ጀምሮ የሚከበረው የአሸንዳ በዓል ከሁለት አመት በፊት በኮሮና ቫይረስ ምክንያት አምናና ዘንድሮ ደግሞ በጦርነቱ ምክንያት የአሸንዳ በዓል ሴቶች በአደባባይ ተሰብስበው አላከበሩትም። በየመንገዱ በባህላዊ ልብስ፣ ጌጣጌጥ እንዲሁም የጸጉር አሰራር የተዋቡ ሴቶች ይታዩ የነበረው ዘንድሮ ባህላዊ ልብስ ያለበሱና ሹሩባ ያልተሰሩ ሴቶችም ተመልክቻለሁ። በሌላ በኩልም ለበዓሉ ድምቀት በአሸንዳ ልብስ ተውበው ብዙ ሴቶች አግኝቼ ተጠቅምቻለሁ። ከነዚህ አንዷ ኢየሩሳሌም አሰፋ ትባላለች። በትግራይ ላይ የተፈጠረው ጦርነት ምክንያት እንደ በፊት አይደለም፣ ቀዝቅዟል። አሁን ከዚህ በፊት በኮሮና ምክንያት ተጓጉሎብን ነበር። ከዛ በኋላ በጦርነት ምክንያት ያን ያህል ደስ የማይል ማለት በእርግጥ አሸንዳ መሆኑን ያስደስታል። ነገር ግን በዚህ ጊዜ ምክንያት አሁን ብዙ ግፎች እየታዩ ነው። ብዙ መከራ አለ በትግራይ ላይ በሱ ምክንያት ያን ያህል ማለት ደምቆ አልታየም። ባህላችንን አለመርሳት አለብን። ከብቷ ላይደን የሆነ ለማስታወስ ያክል ለብሰን ጸጉራችን ተሰርተን እንወጣለን። በአሁኑ ጊዜ በጣም አስቸጋሪ ጊዜ ነው ማለት ይቻላል። ግን ባህል ለአለመርሳት ነው። ቀጣይ ዓመት ሰላም ሰፍኖ በዓሉ እንደ ቀደም በድምቀት የሚከበርበት እንዲሆንም ምኞቷ ገልጻለች። ቀጣይ ተስፋዬ ከባለፈው በላይ ሆኖ እንደሚሆን ተስፋ አደርጋለሁ እና ባህላችን ደግሞ በዩኔስኮ እንደሚመዘገብ ተስፋ አደርጋለሁ። ዙፋን ታደሰ የተባለች የበዓሉ ተሳታፊ በበኩሏም ሁኔታት ብጣዕሚ ከቢድ ግን ባህልና ንምክባር ሁኔታው በጣም ከባድ ነው ያለው። ግን ባህላችን ለማክበር እየጣርን እንገኛለን። በሰፈራችን ከሰፈር ልጆች ጋር እየተጫወትን ነን። እንደ ካሁን በፊት በአደባባይ የሚከበር ቢሆን ደስ ይለን ነበር። ለቀጣይ የሀገራችን ሰላም ሆኖልን በአደባባይ በዓላችን የምናከብርበት እንዲሆን በጉጉት እጠብቃለሁ ነው ያለችው። በዓሉ እንደ ከዚህ ቀደም በአደባባይ በድምቀት ባለመከበሩ አደብዝዞታል የሚል አስተያየት የሰጠች ኤደን ጌታቸው የተባለች በበኩሏ ቀጣይ ዓመት ሰላም ሰፍኖ በዓሉ እንደ ካሁን ቀደም በአደባባይ የሚከበርበት ጊዜ እንደምትናፍቅ ገልጻለች። አሸንዳ በዓል እያከበርን እንገኛለን። ከአሁን በፊት ከምናከብረው ያሸንዳ በዓል አሁን ቀዝቀዝ ብሏል። ይሁን እንጂ ባህላችን እንዳይረሳ ለማለት በተገኘው ነገር ተሰርተን እያከበርን እንገኛለን ባለፈው የምናከብረው የነበረው የአሸንዳ በዓል በተለያዩ ምክንያቶች በአደባባይ ያለመከበሩ ረብሾናል ግን ባይሆንም በተገኘው ነገር አሁን እያከበር እንገኛለን እንደ ባለፈው ባይሆንም ቀጣይ ሙኞቴ ሀገራችን ሰላም ሁኖ ባህላችን ደምቆ እንዲከበር ፈልጋለን በመቀለ ከተማ የተለያዩ መንደሮች በቡድን ተሰብስበው የሚጫወቱ ሴቶችም አይቻለው ለአሜሪካ ድምፅ ሙልጌታ ጽብሃ። And I don't wanna go if you're not along for the ride I used to be so free but now my hands are tied And I don't want you to let me go Oh no no no so every single time that I go to I find myself alone. አድማጭ ተመልካቾቻችን የማክሰኞ ምሽት የጋቢና ቬዬ መሰናደው እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ቀደንገረመው መሰናደውን እየመራው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ሰላም ጤና ይስጥልኝ ደናደር